አዘጋጀ ማዘጋጀት ያዘጋጃል። ወደ አዲስ አበባ ጉዞ ታደርጋለህ። ለማ ወደ ቤቱ ተጓዘ። ተጓዘ መጓዝ ይጓዛል። ጫማውን ማሳደስ ይፈልጋል። አሳደሰ፣ ማሳደስ፣ ያሳድሳል። ጊዜው በጋ ስለሆነ ፀሐይ ፀሐይ ወጥታለች። አቶ ከበደም ወንድሙን ለማየት ስለፈለገ ከውጭ ጉዳይ ሚኒስቴር ለ አስራ አምስት ቀን ፍቃድ ተቀበለ። የከበደ ወንድም የሚኖረው በሐረር ከተማ ውስጥ ስለሆነ በመኪና ለመሄድ አሰበ። አቶ ከበደ ጫማውን፣ ኮቱን፣ ሸሚዙንና ክራባቱን ካዘጋጀ በኋላ መኪናው ውስጥ ቤንዚንና ዘይት ጨመረ። ጉዞውን ከመጀመሩ በፊት ልጁ ፈተናውን ጨርሶ ስለ ነበር ከአባቱ ከአቶ ከበደ ጋር አብሮ ለመሄድና አጎቱን ለማየት ፈለገ። አባትና ልጅ አብረው አምስት ሰዓት ከተጓዙ በኋላ በመንገዳቸው ላይ በሚገኘው ጣቢያ አርፈው ምሳቸውን በሉ። ምሳቸውን እስኪበሉ ድረስ የመኪናቸው ጐማ ሊፈነዳ ስለ ነበር የመኪናውን ጐማ አሳድሰው መንገዳቸውን እንደ ገና ጀመሩ። አስራ ሁለት ሰዓት ያህል ከተጓዙ በኋላ በሁለተኛው ቀን ሐረር ከተማ ደረሱ። በደረሱበት ሰዓት ፀሐይ ጠልቃ ስለ ነበር ኮከቦቹን ለማየት ቻሉ። ጥያቄዎች፣ አቶ ከበደ ማንን ለማየት ፈለገ? ፍቃድ ከየት ተቀበለ? አቶ ከበደ ወንድሙን በየትኛው ወራት ማየት ፈለገ? ፍቃድ ለስንት ቀን ተቀበለ? ያቶ ከበደ ወንድም የሚኖረው የት ነው? አቶ ከበደ ከማን ጋር ሄደ? አቶ ከበደና ልጁ በምን ተጓዙ? ከመሄዱ በፊት ምን አዘጋጀ? አባትና ልጅ አብረው ስንት ሰዓት ተጓዙ? ያቶ ከበደ ልጅ ለምን ከአባቱ ጋር ሄደ? ምሳቸውን የት በሉ? የመኪናቸውን ጎማ ምን አደረጉት? ሐረር መች ደረሱ? ሐረር ሲደርሱ ምን አዩ? በሳምንት ውስጥ ያሉትን የቀኖች ስም ይንገሩኝ። የአራቱን ወራት ስሞች ይንገሩኝ።